የሰላሳ ሁለት ዓመት ዕድሜው ላይ የሚገኘው የሕግ ባለሙያ ግርማይ ዘህ ላይ ከትውልደ ኢትዮጵያ ወላጆቹ የተገኘ ፍሬ ነው። ባለፈው ማክሰኞ ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ሲያትል ከተማ ለምትገኝበት የዋሽንግተን ግዛት ኪንግ ካውንቲ ምክር ቤት አባልነት ተወዳድሮ አሸንፏል። አሁን ለደረሰበት ከፍ ያለ ቦታ የበቃውም እናቴ በከፈለችው መሥዋዕትነት ነው ሲል በመግለጽ አመስግኗቸዋል። ሁለት ሥራ እየሠራው ያሳደግሁት ልጄ እዚህ በመድረሱ ደስታዬ ወደር የለውም ብለዋል ወይዘሮ አበባ አናጋው። ከቪኦኤ ጋር ባደረጉት ውይይት ጽዮን ግርማ ዝርዝር አላት ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሞ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ እያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቅም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ ያቀና። ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል። በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በሀገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጌያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ። ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ውጣ ውረድ ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል። እኔ ከሦስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገች የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የሕክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሰራሉ፣ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገድዳሉ። ይሄ ደግሞ ትክክል እንዳልሆነ ይሰማኝ ነበረ። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶቹን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ። ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በዓይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማይ የተወዳደረበት ተፎካካሪ የነበረው የ1960 ዎቹ የሰብአዊ መብት አቀንቃኝ የፖለቲካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል። ታውቅያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበረ። በዛ ላይ ደግሞ የእኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበረ እና የእናቴም ህይወት እንዲህ ከባድ ነበረ። እርሷ ያላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበረ። ይሄ የሆነው ባንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለእኔም በጣም ደስ የሚል ነበር። እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች። ሁለት ስራ እየሰራው ልጆችን ያሳደኩኝ። ግርማይ ደግሞ በጣም ጎበዝ ነው። በሱ ኃይል ነው ሁለት ስራ ሊሰራ የቻልኩኝ። ምክንያቱም ግርማይ እኔ ስራ ስህድ ወንዱም ሆነ እህቱ ነው ኮሞር ካሰርቶ ቴከር አርጎ በጣም በቃ ልክ በጣም ሪስፓንስብል ገና ገና በትንሽነቱ ትልቅ እንትን ነው የምትሰማው። ወይዘሮ አበባ የግርማይን ብቻ ሳይሆን የሌሎቹን ሁለት ልጆቿን ፍላጎት ጭምር ለማሳካት ትጥር እንደነበር ትናገራለች። ቤቱን ላገዝቼ ምናምን በደንብ ጥሩ እንድኖር ነበር። ኋላ የእሱን ሁኔታ ሳይ የትምህርት ፍላጎቱን በጣም ምኞቱ ምናምን ሳይ ቤቱ ይቅርቢ ልጄ ይማር ብዬ ቤቱ ይሸጥኩት። ቤቱን ሽጬ በቃ አይዞህ ልጄ የፈለክበት ዶክተርነት ምህዳለሁ ካልክ በቃ ከጎንህ አለሁ ብዬ ሁለት ስራ እየሰራሁ ዩኒቨርሲቲ እዛም ሄደ እዛም ሄደ በቃ ግርማይ ትምህርት በመውደዱ እና የትምህርት ፍላጎቱ ከፍተኛ በመሆኑ እርሱን ለማስተማር ብዬ ነበር ሁለት ስራ የምሰራው ትላለች። የተባረኩ ልጆች ናቸው። በቃ እኔን እንደናት ሳይሆን በቃ እነሱ እንደወላጅ እኔን እንደ እንትን በቃ ቴክ ከር ሲያደርጉኝ አታምኝም። ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርማይ እግሬን ሁላ ያጥረኛል። ተጎንብሶ እንደ ሀገራችን ልጅ ማሚ ብለስሚ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋቢ የልጅ ልጅ ምን አባቱ አንተን እንደምታድግሁን ምን አባ ነው እንደዛ በቃ በጣም እንትን ይለኛለን ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ? አንተ አታድግም መሰል ምን ሆንክ? እንደዚህ የምትሆን ነው ብለው በቃ እና ሁለት ስራ ሰርቼ አይደክመኝ የምታይ አንዳንዴ ሁለት ስራ ሰርቼ ኤክስትራ ሽፍት ሁላ በረፍቴ ሁላ ሰራለሁ። በቃ የፈለገውን ሲፈልግ የለኝም ማለት የለብኝም። የፈለገው ቦታ መድረስ አለበት፣ የፈለጉትን ነገር ማድረግ አለብኝ። በቃ እና ሌላ ቦታ ውስጥ እንዳይገቡብኝ ትንሹን ልጅ ደግሞ ጨዋታ ምናምን ስለሚወድ፣ አይ ይሄ ልጅ በቃ አጎላጎል ጓደኞች ምናምን ስለሚወድ ሌላ ቦታ እንዳይገባብኝ ብዬ የአስር ሺ ክሬዲት ካርድ አውጥቼ ለሰጠው ስቲል ክሬዲት ካርዷል የፈለግከውን ነገር ከፈለግ። አንድ ነገር ከፈለግ ክሬዲት ካርድህን አውጥተህ። ለሁሉም ክሬዲት ካርድ አውጥቼ፣ የፈለጋችሁትን ነገር ክሬዲት ካርዳችሁን አውጥታችሁ፣ የሚበላ ይሁን፣ ጫማም ይሁን፣ ልብስም ይሁን ገንዘብ የለኝም ብላችሁ የሆነ ነገር መሸጥ ወይ ሌብነት እንዳትገቡ፣ የፈለጋችሁትን ክሬዲት ካርዳችሁ አላችሁ፣ እንደፈለጋችሁ ሆኖ ብዬ ያሳደኳቸው ልጆች እኔ ብቻ ለፍቼም ሳይሆን እግዚአብሔር ራሱ የሰጣቸው የተመረቁ ልጆች ናቸው። በቃ አንድ ቀን አስቸግረውኝ አያውቁም። እንደ ልጅ ብቸኝነቴን አይተው ነው መሰል በጣም በጣም የተባረኩ ልጆች ናቸው። ስነ ስርዓት አንድ በት ያላቸው በቃ ስታያቸው እንደ ሀገር ቤት ልጅ ሁለት እጃቸውን እንደዚህ አድርገው ነው ሰላም የሚሉ ሰው ምናምኑ። በቃ ግርማይ ለተወዳደረበት ወረዳ ማሸነፉ ሲነገር እናቱ ደስታዋ ከፍተኛ እንደነበርም ትገልጻለች። ደስታዬ በቃ ምን ልበልሽ፣ እንደገና የተወለድኩን የመሰለኝ እግዚአብሔር በቃ ማይ ጉድነስ ወይ አንተ ጌታ፣ ለዚህ ነው አሜሪካ ለካ መጣኸኝ አልኩኝ። በቃ እንኳንም አሜሪካ መጣኝ፣ ይሄን ቻንስ አላገኘውም ነበር እና እግዚአብሔር እንዴት እንደሚወደኝ በጣም በቃ የደከምኩበት ሁለት ስራ ሰርቼ እግሬ ሁላ ተሰብሬ ወድቄ ይሄ ሁላ ድካሜ አይዶን ኬር በጣም ነው ደስ ያለኝ። ከልክ በላይ ከምገልጸው በላይ ነው ደስ ያለኝ በጣም ሁለት ቀን እራሱ መተኛት አልቻለ። ባሸነፈበት እለትም አብራው እንደነበረች ትናገራለች። እዛን የነበር ነው እዛ መሸነ እስከ ሚድናይት ሂዱ ብለው አባረሩና እኔ ልጄን ልጄን ሳላይ አልሄድም ብዬ እሱ ማም ወይ አርጋ ነው እስተይ ጎሆም ጎሆም እኔ እርጅ አልሄድም ብዬሽ ሞኬያናት አትጎውኝ እያልኩኝ እስከ ሚላኝ ሂጂ ብለው ኋላ ጓደኞቹ ወጥተው እኔ አወጡም። በቃ ውጤቱ ከተነገረ በኋላ ወዲያውኑ ወደ ቤት ይዤው ሊሄድ ፈልጌ ነበርም ትላለች። አንደኛ ደክሞታል እንቅልፍ አልተኛም ሶስት ቀን እህል አልበላ በቃ እህል አልበላ እና እንቅልፌ የለለው አይኑ ሁላ በቃ ዝም ብሎ ሊጠፋ ብሎ እንዴት አድርጌን በዛ ብዬ ጥየው ልሄድ ይሄ ልጅ እንዳይወድቅ ፈራሁኝ። እንዲሁም ልቡም ተተኩሳ ልቦ ፈሳ የምታድርም ነው የመሰለኝ በቃ ደህና የሚያድርም አልመሰለኝ። በጣም ፈርቼ ነበር። ከዛ እኒዳልሹ እነሄድ ብዬ ናውረድ ከዛ መድረኩ ና ናውረድ በቃ ይበቃል ናንሄድ ስለው ናው ማሚ ልም ያለኛ ለ ልም ስታፕ ማሚ ስታፕ እኔ ቆሜ በቃ ነው። እኔ ልጅን ጥያል ህድም በቃ እዚህ ወደ አድራት አለው እንጂ ብዬ ጓደኞቹ በቃ ገፍተው ነው ዘው እየወጡ እዛ እነሱን አምኛቸው ወጣሁ። ግርማይ ከቅስቀሳ ቡድኑ ጋር በመሆን በከፍተኛ ሁኔታ በመስራቱ አሸንፋለሁ የሚል ሙሉ እምነት እንደነበረው ነግሮናል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ